የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ባለፉት 25 ዓመታት በኢትዮጵያ ውስጥ እየተፈጸመ ያለው የሰብአዊ መብት ረገጣ አሳሳቢ ደረጃ ላይ ደርሷል ሲል አገለጸ። ድርጅቱ ትናንት ኬንያ ናይሮቢ ውስጥ ባደረገው ስብሰባ ከደርግ መንግስት ውድቀት በኋላም በኢትዮጵያ ያለው የሰብአዊ መብት ረገጣ እስካሁን እንደቀጠለ መሆኑ ለብዙ የኢትዮጵያ ዜጎች መታሰርና መሰደድ ምክንያት ሆኗል ብሏል። በውይይቱ ላይ በኢትዮጵያ መንግስት የሰብአዊ መብት ረገጣ የተፈጸመባቸው ሰዎች ቀርበው የምስክር ቃላቸውን የሰጡ ሲሆን ኬንያ ውስጥ ባሉ የስደተኞች ሰፈርና በመዲናዋ ናይሮቢ የሚኖሩ የኢትዮጵያ ስደተኞችን በስብሰባው ተካፍለዋል። በስብሰባው ላይ የተገኙት ስደተኞች በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር በአግባቡ መብታችንን እያስጠበቀልን አይደለም፣ በማለት ያላቸውን ቅሬታ በስብሰባው ላይ ለተገኙ የዩኤንኤችሲአር ተወካይ አቅርበዋል። ገልሞ ዳዊት ከናይሮቢ ያስተላለፈው ዘገባ ዝርዝሩን ይዟል። ባለፉት ሀያ አምስት ዓመታት በኢትዮጵያ የሰብአዊ መብት ረገጣ ቀጥለዋል። በአሁኑ ጊዜ ደግሞ ሁኔታው አሳሳቢ ደረጃ ላይ ደርሷል፣ ሲል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል አስታወቀ። ድርጅቱ የአምስት ዓመታት ሰብአዊ መብት ረገጣ በኢትዮጵያ በሚል ርዕስ በናይሮቢ ባዘጋጀው ስብሰባ ላይ እንዳስታወቀው በአሁኑ ወቅት የኢትዮጵያ መንግስት የሰብአዊ መብት ረገጣ መፍትሄ ካልተሰጠው የሀገሪቱ ዜጎችን ለበለጠ አደጋ ያጋልጣል የሚል አጭር ጥናታዊ ጽሁፍ አቅርበዋል። በውይይቱ ላይ በናይሮቢ እንዲሁም በኬንያ ስደተኞች ሰፈር የሚኖሩ የኢትዮጵያ ስደተኞችም የስብሰባው ተካፋይ ነበሩ። በስብሰባው ላይ በጋምቤላ ከመሬታቸው ተፈናቅለው ለስደት የተዳረጉ እንዲሁም በኦሮሚያ በተለያዩ ቦታዎች ያለ አግባብ በመታሰር የሰብአዊ መብት ረገጣ ደረሰብን ያሉ ኢትዮጵያውያን የምስክርነት ቃላቸውን ለጉባኤው አካፍለዋል። አንዲት በኦሮሚያ የዩኒቨርሲቲ አስተማሪ ነበርኩ ያለች ኢትዮጵያዊት ሀገሪቱ ውስጥ በርካታ ስቃይ ደርስባት እንደነበረ ትናገራለች። በመጀመሪያ የታሰርኩት የዩኒቨርሲቲ ተማሪ ሆኜ ነው። የተጠረጠርኩትም ስማር በነበርኩበት ዩኒቨርሲቲ የኦሮሞ የባህል ክለብ አባል ስለሆንኩ ብቻ ነበር። ከዚያ ተይዤ የታሰርኩ በታሰርኩ ጊዜም ሲያሰቃዩ ነበር። በቂ ምግብ አይሰጠኝም ነበር። በከባድ ማስጠንቀቂያ ከለቀቁኝ በኋላም ትምህርቴን ጨርሼ የዩኒቨርስቲ መምህር ሆንኩኝ። ባለፈው የአዲስ አበባ የማስተር ፕላን ተቃውሞ ሲነሳ እንደገና አሁንም አስራው አሰቃዩኝ። እኔ ስለ ተማሪዎች ተቃውሞ ምንም የማውቀው ነገር አልነበረም። ከዚያ ወደ ስራ ያልተመለስኩም በዚህ ምክንያት አቆምኩኝ። አምነስቲ ኢንተርናሽናል በስብሰባው ላይ በኢትዮጵያ መንግስት ተረቆ አሁን የአገሪቱ ህግ የሆኑት የጸረ ሽብር እንዲሁም የበጎ አድራጎት ድርጅቶችና ማህበራትን ለመመዝገብና ለማስተዳደር የወጡ አዋጆች በኢትዮጵያ ውስጥ የሰብአዊ መብት ጥሰቱ ከቁጥጥር ውጭ እንዲሆን አበርክተዋል ብለዋል። በተለይ የጸረ ሽብር አዋጅ በ2001 ዓ ም ከታወጀበት ጊዜ አንስቶ የኢትዮጵያ መንግስት ሆን ብሎ የተቀናቃኝ የፖለቲካ ፓርቲዎችን ለመደምሰስ እና ጋዜጠኞችን እንዲሁም የሰብአዊ መተሟጋች ግለሰቦችንም ለማሰር እየተጠቀመበት ነው በማለት የአምነስቲ ኢንተርናሽናል ተወካይ ተናግሯል። ከዚህም በፊት በ2006 ድርጅቱ ቢኮዝ አይ አም ኦሮሞ በሚል ርዕስ በኦሮሚያ ክልል ከ2003 እስከ 2006 ብቻ መንግስትን በመቃወማቸው ከ5000 በላይ የኦሮሞ ተወላጆች መታሰራቸውን የያዘ ዘገባ ማቅረቡ የምታወስ ነው። በአምነስቲ ኢንተርናሽናል ብቻም ሳይሆን በሌሎች የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ መንግስት የሰብአዊ መብት አያያዝን ብዙውን ጊዜ ቢተቹም የዓለም አቀፉ ማህበረሰብ ግን እስካሁን በቂ መልስ አልሰጠም። ይህ ለምን ሆነ? ሙዞኒ ዋኝኪ በአምነስቲ ኢንተርናሽናል የምስራቅ አፍሪካ ዋና ኃላፊ ናቸው። በጂኦፖለቲካ ኢትዮጵያ በአፍሪካ ቀንድ ቁልፍ ቦታ ላይ ናት። በተጨማሪም ከምዕራቡ ዓለም ጋር የመከላከያ ኃይል ስምምነቶች አሏት። ሌላው ደግሞ በኢትዮጵያ ውስጥ ስላለው እድገት ነው። የተለያዩ የዓለማችን መሪዎች የመብት ጥሰትን እንደተለመደ ነገር አድርገው ነው የሚመለከቱት። እውነታው ግን በኢትዮጵያ ያለው ሁኔታ የተለየ ነው። የኢትዮጵያ መንግስት ፍጹም አምባገነን ነው። እኛ እንግዲህ በተቻለን መጠን ጥረታችንን እንቀጥላለን። ችግራቸውን ለዓለም መንገር ከሚፈልጉ ኢትዮጵያውያን ጎን እንቆማለን። የተለያዩ ሀገሮች መሪዎችም ከኢትዮጵያ መንግስት ጋር የድጋፍ ስምምነት ሲያደርጉ የመብት ረገጣውን ከሀሳብ እንዲያስገቡ ግፊት ማድረጋችንን እንቀጥላለን። ሌላው በውይይቱ ላይ የተነሳው በኬንያ ስለሚገኙት የኢትዮጵያ ስደተኞች ጉዳይ ነው። የኢትዮጵያ ስደተኞች የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ዩኤንኤችሲአር፣ እኛም በተገቢው ሁኔታ አያስተናግደንም በማለት ቅሬታቸውን በስብሰባው ላይ ለተገኙት የዩኤንኤችሲአር ተወካይ አቅርበዋል። በተለይ አንድ ስደተኛ ተመዝግቦ ለቃለ መጠይቅ እስከ ሶስት አመት ድረስ ቀጠሮ መሰጠቱ ስደተኛውን ለብዙ ችግሮች እንደሚያጋልጥ ተናግሯል። በቅርቡ ደግሞ የኬንያ መንግስት በሀገሪቱ የሚገኙትን የስደተኞች ካምፕ ለመዝጋት ያደረገው ውሳኔ ጉዳይ የተነሳ ሲሆን በተለይ በደዳብ የሚኖሩ የኢትዮጵያ ስደተኞች እጣፈንታችን ምን እንደሆነ አላወቅንም፣ እስካሁን በስጋት ላይ እንገኛለን ብሏል። ሀሩን በደዳብ የሚኖሩ የኢትዮጵያ ስደተኞች አባል ነው። ካምፕ ይዘጋል የሚለው ነገር ብዙ ጊዜ ያስጨንቀናል። ምክንያቱም በተለያየ ፖለቲካ ጉዳዮች ከሀገራችን ተሰደን የወጣን ሰዎች ነን። ወደ ሀገር መመለስና ካምፕ ይዘጋል ሲባል ትልቅ የሚያሳስበን የሚያስጨንቀን ሰዎች ነን። ወዴት ነው መሄደው የሚለው ነገር ያሳስባል። ዕጣ ፋንታ ልጅ ያለው ቤተሰብ ያለው አለ። ቤት አድርጌ መሸሽ የሚችልበት ነው። ወደ ሀገሩ መመለስ የማይችል ስለሆነ በየት መንገድ ሄጄ ሊአገር አቋርጬ የሚልበት መንገድ እንዳይል የሶማሊያ መንገድ ያው መንገዱም ብዙግነው አማራጭ ነው ወደ የመንዱ ተለያየ ሀገር እንዳትሄድና በቃ ያስጨንቃል። ለዚህ ካምፕ በተለያየ ቁርጥ ያለ ነገር መሆኑን እናዘጋለን ማለታቸው እንደገና ለእኛ አማራጭ አለመስጠታቸው መስጠታቸው ማይኖሪቲ ሌባል ግሩፕ ምን እንኳን መፍትሄ አለማዘጋጀቱ ራሱ በዩኒሲአር ጭምር ያሳስበናል፣ ያስጨንቀናል። እና አዎ በዳዳብ ዙሪያ ላይ ለእኛ አስቸጋሪ ሆናለች። አሁን በተለያየ በጣም ውጥረት ላይ ነው ያለው። ከስደተኞቹ በዩኤንኤችሲአር ላይ የተነሳውን ቅሬታ በማስመልከት የጉባኤው ተሳታፊ የነበሩ የዩኤንኤችሲአር ባልደረባ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ በአሁኑ ወቅት በዓለም ዙሪያ የስደተኞች ቁጥር በብዛት በመጨመሩ ድርጅቱ የበጀት እጥረት እንዳለው ተናግሯል። ከዚህም የተነሳ ለአዲስ ተመዝጋቢ ስደተኞች እስከ ሶስት ዓመት የቀጠሮ ቀን ለመስጠት እንደተገደደ ጨምሮ አስረድቷል። በደዳብ የስደተኞች ካምፕ ስላሉት ቁጥራቸው አነስተኛ ለሆኑ እንደነ ኢትዮጵያ፣ ኤርትራ፣ ሱዳን፣ ኮንጎና ሌሎች ሀገር ስደተኞች ጉዳይም የዩኤንኤችሲአር ባልደረባው የኬንያ መንግስት የደዳብ የስደተኞች መንደርን በማስመልከት እያወጣ ያለውን መርሃ ግብር ካሳወቀም በኋላ ስደተኞቹን የምንረዳበት መንገድ እንፈልጋለን ብሏል። በዚህ አምነስቲ ኢንተርናሽናል ባዘጋጀው ስብሰባ ላይ ከ150 በላይ ሰዎች የተካፈሉ ሲሆን በምስራቅ አፍሪካ የሂውማን ራይትስ ዋች የሰብአዊ መብት ጥናት ባለሙያ ፌሊክስ ሆርን የኢትዮጵያ መንግስት የሰብአዊ መብት እንዲያከብር የምዕራቡ ዓለም መንግስታት ግፊት ማድረግ አለባቸው በማለት በጉባኤው ላይ መልእክት አስተላልፈዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።